The voice of America. Be away. Ye, America. Dims radio tabiano. ሰላም ጤና ይስጥልን እንደምናመሻችሁ። የሐሙስ መጋቢት 17 2007 ዓ ም መሰናዶቻችንን ይዘን ቀርበናል። የምሽቱ አስተናጋጆች ቆንጅ ታየና ሄኖክ ሰማግዜርነን በኢንዱስትሪ በበለጸጉት ሀገራት የጥገኝነት ጥያቄዎች ቁጥር ከ22 ዓመታት ወዲህ ከፍተኛው መሆኑን ጠቅሶ ኤርትራን ከተቀዳሚዎቹ አምስት ሀገሮች መሆኗን አንድ ዘገባ አመልክቷል። በዚሁ ጦርነትም ሰላምም የለ በሚለው ሰበባቸው ምክንያት የኤርትራ ሕገ መንግሥት ተግባር ላይ ውሎ አያውቅም። ብሔራዊ ምክር ቤቱም አይሰየምም። አገሪቱ ውስጥ ዛሬ ሕግና ሥርዓት የለም። ኤርትራ ውስጥ በጅምላ ሆን ተብሎ የሚፈጸም የሰብአዊ መብቶች ጥሰት የለም። የሚቀርቡት ክሶች ከፖለቲካ ጋር የተያያዙ ናቸው። የቀደሙት ኤርትራን የሰብአዊ መብቶች ሁኔታ እንዲመረምር ባለሙ ድርጅት የሰብአዊ መብቶች ምክር ቤት የተቋቋመውን ኮሚሽን በሊቀመንበርነት የሚመሩት ማይክ ስሚት ሲሆኑ ቀጥለው የተሰሙት ደግሞ የኤርትራ አምባሳደር ተስፋ ሚካኤል ገረህቱን የሰጡት መልስ ነው። ዝርዝሩ በዕለቱ አብይ ረስ ይቀርባል። ኬንያ ውስጥ የሴት ልጆች መደፈር ተበራክቷል ሲሉ በመዲናዋ ናይሮቢ ሰላማዊ ሰልፍ ያካሄዱት ዜጎች ድምጻቸውን አሰምተዋል። በቴህራን የሚደገፉት የሺያ ሁቲ ሽምቅ ተዋጊዎች አደን የሚገኘውን የፕሬዝደንቱን የመጨረሻ ምሽግ ለመያዝ በመቃረባቸው ሳውዲ አረቢያ ዛሬ ማለዳ የአየር ጥቃት መሰንዘሯ ተሰማ። በሌላው አብይ የምሽቱ ዜናችን ደግሞ አንድ መቶ ሃምሳ ሰው ያለቀበትን የጀርመን ዊንግስ አውሮፕላን አደጋ ረዳት አብራሪው ሆን ብሎ ሳያደርገው አልቀረም እየተባለ ነው። በሁለተኛው አጋማሽ ባህልና ማህበረሰብ አንድ ትውልድ አርመናዊ ኢትዮጵያዊ ሙዚቀኛን በእንግድነት ይዟል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ኢትዮጵያ፣ ግብፅና ሱዳን ካርቱም ላይ በዚህ ሳምንት የተፈራረሙትን የአባይ አጠቃቀምና የታላቁ ሕዳሴ ግድብ የመርህ ስምምነት አስመልክታ ዩናይትድ ስቴትስ ለሶስቱ ሀገሮች ደስታዋን ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል የተደረሰው ስምምነት ጠቃሚ እርምጃ መሆኑን ገልጸው የትብብሩ መንፈስ እንዲጎላበት የናይል ወንዝ ልማት እና ሁሉም ሀገሮች በሚጠቅምበት መንገድ በዘላቂነት መከናወኑን ለማረጋገጥ ከሀገሮቹ ጋር አብረን ለመስራት በጉጉት እንጠብቃለን ብለዋል። ስምምነቱ የተፈረመው በሦስቱ ሀገሮች መሪዎች ማለትም በሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር፣ በግብፁ ፕሬዚዳንት አብደልፈታህ ኤልሲሲ እና በኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀርቱም ላይ በሱዳኑ ሪፐብሊካን ቤተ መንግስት ውስጥ በተከናወነ ስነ ስርዓት ላይ ነው። የአውሮፓ ህብረት በ በአስራ አንደኛው የህብረቱ የልማት መርሃ ግብር ውስጥ ለኤርትራ የሚሰጥ እርዳታ እንዳልተጠቀሰ የህብረቱ የዓለም አቀፍ ልማት ትብብር ቃል አቀባይ ሻረን ዛርብ ዛሬ ለቪኦኤ አስታውቀዋል ትናንት ባስተላለፍ ነው ዜና የአውሮፓ ህብረት እየተባባሰ ለመጣው የኤርትራውያን ባደገኛ ጉዞ ወደ አውሮፓ መፍለስን ለማስቆም ድርጅቱ ለሀገሪቱ ያቀደው እርዳታ እንደሚያግዝ ሮይተርስን ጠቅሰን ዘግበን ነበር ሆኖም የህብረቱ የዓለም አቀፍ ልማት ትብብር ቃል አቀባይ ዛሬ ለቪኦኤ ባሰጡት ማብራሪያ በሮይተርስ የቀረበው ዘገባ የዘንድሮውን ሳይሆን በ2013 እንደ አውሮፓውያን ዓመተ ምሕረት ስለተጠናቀቀው አስረኛው የአውሮፓ ልማት ፕሮግራም የህብረቱ ኮሚሽነር ኔቨን ሚሚካ የተናገሩትን የጠቀሰ ነው ብለዋል ህብረቱ ለኤርትራ የሚሰጠው የ122 ሚሊዮን ዩሮ እርዳታ ብሎ በሮይተርስ ዘገባ የተጠቀሰው ገንዘብ ከ2008 ዓ.ም አንስቶ ወደ 53.7 ሚሊዮን ዩሮ መቀነሱንም አብረርተውልናል። እርዳታው የሚውለውም ለግብርናና ለምግብ ዋስትና መሆኑን የህብረቱ ቃል አቀባይ ለዝግጅት ክፍላችን በላኩት የኢሜል ማብራሪያ አስታውቀዋል። የሶማሊያው የእስልምና አሸባሪ ቡድን አልሸባብ የዩጋንዳ መዲና ካምፓላን በሽብር ለማናወጥ እቅድ ማውጣቱን የታመነ መረጃ እንደደረሳቸው የሀገሪቱ የፖሊስ ባለሥልጣናት አስታወቁ። በካምፓላ የሚገኘው የዩናይትድ ስቴትስ ኤምባሲ በትናንትና ዕለት ለዜጎቹ የደህንነት ማስጠንቀቂያ አውጥቷል። የዩጋንዳ ፖሊስ በዛሬ ዕለት ባወጣው መግለጫ የአልሸባብ የጥቃት አትኩሮት በሆቴሎች፣ የገበያ አዳራሾች፣ የህዝብ መናፈሻዎችና የመሳሰሉ በርካታ ሰዎች የሚሰበሰቡባቸው ተቋማት ላይ እንደሆነም ያትታል። የሀገሪቱ ፖሊስ ዜጎች ያልተለመዱ እንቅስቃሴዎችን ካስተዋሉ ለፖሊስ መረጃ በማድረስ እንዲተባበሩም አሳስቧል። የዩጋንዳ መንግስት በትዊተር ገጹ የአልሸባብን የሽብር ሴራ ስጋት ለመመከት በቂ ዝግጅት ተደርጓል ሲል ገልጿል። የዩናይትድ ስቴትስ መንግስት በእጅጉ አስፈላጊ ያልሆኑ በሆቴሎች የሚከናወኑ ስብሰባዎችን መሰረዙንም ገልጿል። አልሸባብ ከዚህ ቀደም አንድ የኢትዮጵያ ምግብ ቤትን ጨምሮ በዩጋንዳ ባካሄዳቸው ሌሎች ጥቃቶች ሰባ ሰዎች መሞታቸው ይታወሳል። የናይጄሪያው ፕሬዚደንትና ዋናው ተፎካካሪያቸው ተነገወዲያ ቅዳሜ በሚካሄደው የሚካሄደው ምርጫ ነጻ ፍትሀዊና ተአማኒ እስከሆነ ድረስ ውጤቱን እንደሚያከብሩ ቃል በመግባት መግለጫ ማውጣታቸው ተሰምቷል። ትዝታ በላቸው ዝርዝሩን ታቀርባለች። የናይጄሪያ ብሔራዊ የሰላም ኮሚቴ አባል የሆኑት አቡኑ ማቲዩ ሀሰን ኩካ አቡጃ ላይ መግለጫውን አንብበዋል። ነፃው ብሔራዊ የምርጫ ኮሚሽንና የጸጥታ ኃይሎች በሙሉ ሕገ መንግሥታዊ ሚናቸውን አጥብቀው እንዲያከብሩ እንማጸናለን። የነጻ ፍትሐዊና ተአማኒ ምርጫን ውጤት ለማክበር ቃል እንገባለን። ለናይጄሪያ አንድነት ዴሞክራሲያዊነትና ብልጽግና መቆማችንን ዛሬ በድጋሚ እናረጋግጣለን። ናይጄሪያውያን በሙሉ በዚች በሀገራችን ታሪክ ወሳኝ በሆነው ወቅት በአንድነት እንዲቆሙ ጥሪ እናቀርባለን። ተፎካካሪዎቹ በተጨማሪም ናይጄሪያውያን የምርጫውን ተአማኒነት የሚያጎድፍ ሁከትም ሆነ ሌላ ተግባር ከመፈጸም እንዲቆጠቡ ጥሪ አቅርበዋል። ባለፈው ጥር ወር ሚስተር ጆናታን የቀድሞ ወታደራዊ መሪ ጄኔራል ቡሃሪና፣ ሌሎች ዘጠኝ የፓርቲ መሪዎች በሰላማዊና የህዝቡ ጉዳዮች ላይ ያተኮሩ ዘመቻዎችን በማካሄድ እንወዳደራለን ሲሉ ቃል ገብተው እንደነበር ይታወሳል። በሀገሪቱ በዚህ ዓመት ብዙም ከምርጫ የተያዘ ሁከት ባይኖርም የድምፅ አሰጣጡ ላይ የማጭበርበር ተግባር ተፈጸመ የሚል ነገር ከተሰማ ወይም ከቦኮ ሀራም ነውጠኞች የማደናቀፍ ተግባር ከተከሰተ ብጥብጥ ሊነሳ ይችላል የሚል ስጋት አለ። ይህ በእንዲህ እንዳለ አልጀዚራ የዜና አውታር ዛሬ ባወጣው መግለጫ ናይጄሪያ ውስጥ በቦርኖ ክፍለ አገር ማድጉሪ ከተማ ስራ ላይ እንዳሉ የተያዙብኝ ሁለት ጋዜጠኞች ይለቀቁ ሲል ጠይቋል። ሀገሪቱ በቅዳሜው አገር አቀፍ ምርጫ ዋዜማ የጽጥታ ጥበቃዋን እያጠናከረች መታለች። ቢሮ ቃታር የሆነው የዜና አውታር ዛሬ ባወጣው መግለጫ አህመድ ኢድሪስና አሊ ሙስጠፋ በመንግስቱ ኃይሎችና በቦኮ ሀራም መካከል በተካሄደ ውጊያ ላይ ዘገባ ሲያጠናቅሩ ቆይተው ሆቴል ክፍላቸው ውስጥ እንዳሉ ነው የተያዙት። ጦር ሰራዊቱ በበኩሉ ጋዜጠኞቹ ያለ ጥበቃና ያለ ፍቃድ ሲንቀሳቀሱ ነበር ብሏል። አልጀዚራ ግን ጋዜጠኞቹ በመጪው ምርጫ ዙሪያ ከፈለጉበት ቦታ ዘገባ እንዲያጠናቅሩ ከምርጫ አስፈጻሚ ኮሚሽኑ ሙሉ ፍቃድ ማግኘታቸውን ገልጿል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሳውዲ አረቢያ የጦር አውሮፕላኖች ዛሬ የየመንን ቁልፍ የወታደራዊ ተቋማት ደበደቡ። የስዑዲ ኃይሎች ጥቃቱን ያደረሱት የሰላጤው አረብ ሀገሮች ሸሪኮቻቸውና ሌሎችም የክልሉ ኃይሎች ባለም አቀፉ ማኅበረሰብ የሚደገፉት ፕሬዚዳንት አብድራቡ ማንሱር ሀዲን በመደገፍ የያዙትን ጥረት በመምራት ነው። የዛሬው አየር ጥቃት በዋና ከተማዋ ሰንአ ዋና አውሮፕላን ጣቢያ ዙሪያ ያሉ ኢላማዎችና በአካባቢው ያሉ መኖሪያ ቤቶች ላይ ጉዳት አድርሷል። ሚስተር ሀዲን ከስልጣን ለማውረድ የሚዋጉት የሺያ ሁቲ የሽምቅ ተዋጊዎችን የምደግፈው ኢራን ሳውዲ ያደረሰችውን ጥቃት አደገኛ እርምጃ ብለዋለች። ከኢራን በኩል ወታደራዊ እርምጃ እንደማይወሰድ ግን አንድ ከፍተኛ ባለሥልጣኗ አስታውቀዋል። ፈረንሳይ አልፕስ ተራሮች ክፍለ ግዛት የወደቀው የጀርመን ዊንግስ አየር መንገድ የመንገደኞች አውሮፕላን አብራሪ ተባባሪው ወይም ኮፓይለቱ ሆን ብሎ ያደረገው ነው ሲሉ አንድ የፈረንሳይ አቃቤ ሕግ መናገራቸው ተሰምቷል። Alors, il a donc actionné ce bouton, commandant la perte ዛሬ የማርሴይ ከተማ አቃቤ ህግ በሰጡት ቃል አንድሪያስ ሉቢትስ የተባለው የ28 ዓመት ዕድሜ ያለው ረዳት አብራሪው ዋናውን አብራሪ በረራው ክፍል እንዳይገባ በሩን ቆልፎበት ኤርበስ 320 ጀቱን መሪ ብቻውን ተቆጣጥሮ ቁልቁል በሰዓት 700 ኪሎ ሜትር ርቀት ፍጥነት አውሮፕላኑን እያከነፈ ከነ 150ው መንገደኞች በረዷማው አልፕስ ላይ C'est alors qu'il est seul aux commandes de cet avion Airbus A300 que le copineur le jour où je vous parle il y a à mon sens aucun élément qui milite en faveur d'un attentat terroriste. ድርጊቱ የሽብርተኛ ተግባር ነው ተብሎ የሚያስጠረጥር ምንም ፍንጭ እስካሁን የለም ያሉት አቃቢ ሕጉ ሆኖም ስለ ሰውየው ይዞታ ወደፊት የምንከታተለው ይሆናል ሲሉ አስረድተዋል። ጀርመናዊው አብራሪ ለምን ይህን እንዳደረገ አሁን ሊገባን አይችልም ሲሉን የተናገሩት የልፍታንዛ አየር መንገድ ዋና ስራ አስኪያጅ ካርስተን ስፖር የፈረንሳዩ አቃቤ ሕግ ድምዳሜ እንዳስደነገጣቸው ገልጸዋል። ረዳት አብራሪው ካለምንም ገደብ አውሮፕላን ለማብረር መቶ በመቶ ብቁ ነበረ ያሉት የልፍታንዛው ስራ አስኪያጅ የቴክኒክና የጤና ምርመራዎቹን በሙሉ አልፏል ብለዋል ተጠቅሰዋል። ሉፍታንዛ ሰራተኞቹን በጥንቃቄ ይመርጣል ሲሉም አመልክተዋል። የጤና ምርመራው ግን የአእምሮ ጤናን አያካትትም። የአውሮፕላኑ የድምፅ መዝጋቢ ይዘት ቀረቤታ ያለው አንድ ምንጭ እንዳለው ዋናው አብራሪ ኮክፒቱ ወይም በረራው ክፍል ለመግባት በሩን ቀስ አድርጎ ቢያንኳኳ አልተከፈተለትም። በማስከተል በኃይል ሲያንኳኳም ይሰማል። እስከ መጨረሻው አልተከፈተም። አንድ መርማሪ እንዳሉት አብራሪው በሩን ሰብሮ ሊገባ መሞከሩ ድምፅ መዝጋቢው ላይ ተሰምቷል። በዚህ አውሮፕላን ውስጥ ሰባ ሁለት ጀርመኖች ቢያንስ ሰላሳ አምስት ስፓኞችን ጨምሮ አንድ መቶ ሃምሳ ሰው ነው ያለቀው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ30 ሜትር ባንዶች የሚያስተላልፈውን የሐሙስ ምሽት ዝግጅታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት የያዝናቸውን ዜናዎች በድጋሚ እናስተዋውቅ። በኢንዱስትሪ በበለጸጉት ሀገሮች የጥገኝነት ጥያቄዎች ቁጥር ከ22 ዓመታት ወዲህ ከፍተኛው መሆኑን ጠቅሶ ኤርትራን ከቀዳሚዎቹ አምስት አገሮች አንዷ መሆኗን የመንግስታቱ ድርጅት አመልክቷል። ኬንያ ውስጥ ተስፋፍቷል ያሉትን ሴቶችን የመድፈር አድራጎት የተቃወሙና ለፍትህ ጥሪ ያሰሙ ሰልፈኞች ዛሬ ናይሮቢ ላይ ያካሄዱትን ሰላማዊ ሰልፍ ዛሬ እንዲሁ ማለዳ የስዑዲ አረቢያ የጦር ኃይል በየመን በቴህራን የሚደገፉት የሺያ ሁቲ ሽምቅ ተዋጊዎች ይዞታ ላይ የአየር ጥቃት መጀመራቸውን ትውልድ አርመን ኢትዮጵያዊውን ሙዚቀኛ ቫሄ ቲልቢያን በቅርቡ ለዩሮቪዥን የሙዚቃ ሽልማት በመወዳደር ላይ ይገኛል። በሁለተኛው አጋማሽ የባህልና ማህበረሰብ እንግዳችን አድርገነዋል። በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን እንግዲህ የእናቴም ቅድማያት የእናቴም አያት የኔ ቅድማያት ነው እዚህ የተወለደች ቫሄ በሁለተኛው አጋማሽ አብሮን ያመሻል ዘና እያደረገን፣ እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን አብይ ርዕሳችንን እናሰማችሁ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ዛሬ ባወጣው ሪፖርት በኢንዱስትሪ በበለጸጉት ሀገሮች የጥገኝነት ጠያቂዎች ቁጥር ከ22 ዓመታት ወዲህ ከፍተኛው መሆኑን ጠቅሶ ኤርትራን ከቀዳሚዎቹ አምስት ሀገሮች አንዷ መሆኗን አመልክቷል። በኮሚሽኑ ሪፖርት መሰረት ባለፈው አመት ከቀረቡ አምስት ማመልከቻዎች አንዱ ከሶሪያ ነው ይልና ይህም ከዚያች ሀገር ወጥተው በውጭ ከለላ የሚፈልጉ ስደተኞችን ቁጥር ብዛት በአንደኛ ደረጃ ላይ እንደሚያስቀምጥ ገልጿል። ሁለተኛ ኢራቅ፣ ሶስተኛ አፍጋኒስታን፣ አራተኛ ሰርቢያ፣ አምስተኛ ኤርትራ እያለ ይዘረዝራል። በሌላ በተያያዘ ዜና የኤርትራን የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የተቋቋመውን ኮሚሽን በሊቀመንበርነት የሚመሩት ማይክ ስሚትና ባልደረባቸው ቪክተር ዳንኳ ከትናንት በስቲያ ማክሰኞ የአሜሪካ ድምፅ ሬዲዮ ጣቢያን ጎብኝተው የጊዜያዊ ሪፖርታቸውን ይዘት አካፍለዋል። ሪፖርታቸው ጥቅስ በኤርትራ በጣም ግልጽ የሆነ የሰብአዊ መብት ጥሰቶች እንደሚካሄድ ይታያል ይላል። የትግርኛ ቋንቋ አገልግሎት ባልደረባ ምንያ ፈወርቂ ሁለቱን አነጋግራ የዘገበችውን ሰለሞን ክፍሌ ያቀርበዋል። የኮሚሽኑ ባልደረቦች ለቪኦኤ እንደተናገሩት ምርመራውን ሀገሪት ውስጥ ገብተው ማካሄድ ይችሉ ዘንድ ቢጠይቁም ከኤርትራ መንግሥት በኩል አዎንታዊ ምላሽ አላገኙም። ሪፖርታቸውን ለማዘጋጀትም በሌላ ዘዴ ለመተማመን እንደ ተገደዱ አስረድተዋል። ይህም በኤርትራ የሰብአዊ መብቶቻቸው ባለመከበራቸው ምክንያት ሸሽተው ወደ ስዊዘርላንድ፣ ኢጣሊያ፣ ጀርመን፣ ስዊድን ኢትዮጵያና ጅቡቲ የሄዱትን ሰዎች ማነጋገር መሆኑን ገልጸዋል። ይህ የአሁኑ ባለፈው ሳምንት በጄኔቭ ለ28ኛው የሰብአዊ መብቶች ጉባኤ ያቀረቡት ሪፖርትም በቃል መሆኑንና ጠቅላላውን የመጨረሻውን የጽሑፍ ሪፖርታቸውን በመጪው ሰኔ እንደሚያቀርቡ የመርማሪው ኮሚሽን ሊቀመንበር ማይክ ስሚስ ተናግረዋል። የተባበሩት መንግስታት ለአራት ወራት ስለ ኤርትራ የሰብአዊ መብቶች አያያዝ ያካሄደው ምርመራ በጣም ግልጽ የሆነ የሰብአዊ መብቶች ጥሰት እንደሚደርስ ያሳያል ይላል ሊቀመንበሩ። ማይክ ስሚዝ ባለፈው ሳምንት በ28ኛው የሰብአዊ መብቶች ጉባኤ ላይ በኤርትራ ይደርሳል ያሉትን የመብት ጥሰት በዝርዝር አሰምተዋል። ጥረታቸውንም ገልጸዋል። በአምስት የተለያዩ አገሮች ከአራት መቶ ሰዎች ያህል ጋር ቃለምልልስ አድርገናል። 140 የሚሆኑ የጽሑፍ ማብራሪያዎችም ደርሰውናል። ባለሙያዎችንም አማክረናል። ከመንግሥትና መንግሥታዊ ካልሆኑ መሥሪያ ቤቶች ተወካዮች ጋርም ተነጋግረናል። አጠቃላይ ሪፖርታቸውን በመጪው ሰኔ እንደሚያቀርቡና እስከዚያው ምርመራቸውን እንደሚቀጥሉ የገለጹት ስሚት ከወዲሁ ግን ግልጽ የሰብአዊ መብት ጥሰቶች በዚያች አገር ውስጥ እንደሚፈጸም መግለጽ እንችላለን ብለዋል። የኤርትራ መንግሥት ከጎረቤቶቹ ጋር ያለው የድንበር ጭቅጭቅ ገና አልተፈታም የሚል ሰበብ እያቀረበም ሕዝቡ ላይ የተለያዩ የመብት ጥሰቶችን ያደርጋል ሲሉ ገልጸዋል። በዚህ ጦርነትም ሰላምም የለም በሚል ሰበብ የኤርትራ መንግሥት መላ ኅብረተሰቡን ወታደር አድርጎታል። ብሔራዊ አገልግሎት ግዴታ ሲሆን የተወሰነ ጊዜም የለው። አብዛኛዎቹ ኤርትራውያን የወደፊት እጣፈንታቸው አስተማማኝ ስለመሆኑ ተስፋ አያደርጉም። ብሔራዊ አገልግሎቱ በውትድርና መስኩም ይሁን በሲቪል ክፍያው እጅግ አነስተኛ በመሆኑ እንኳንስ ቤተሰባቸውን ሊረዱ ቀርተው ለራሳቸው መሰረታዊ ፍላጎት ማማውያ እንኳ አይበቃም የሚሉና የመርማሪ ኮሚሽኑ ሊቀመንበር ማይክ ስሚስ ማብራሪያቸውን ይቀጥላሉ። በዚሁ ጦርነትም ሰላምም የለ በሚለው ሰበባቸው ምክንያት የኤርትራ ሕገ መንግሥት ተግባር ላይ ውሎ አያውቅም። ብሔራዊ ምክር ቤቱም አይሰየምም። ሀገሪቱ ውስጥ ዛሬ ሕግና ሥርዓት የለም። የግለሰቦችን ሰብዓዊ መብቶች የሚጥስ ማንኛውም ሰው በሕግ አይጠየቅም። መንግሥት የሰዎችን ነጻነት ከቦታ ቦታ መዘዋወርና ሐሳብን የመግለጽ መብቶች አግዷል። የሃይማኖት ነጻነት የለም። ማኅበር የማቋቋም ነጻነትም ክልክል ነው። ለኤርትራውያን መታሰር የዕለት ተዕለት ሕይወታቸው ነው ሲሉ በመቀጠልም ወንድ፣ ሴት፣ ሽማግሌ፣ ወጣት፣ ሕፃናትንም ጨምሮ የሚሰቃዩባቸው እስር ቤቶች ብዙ ናቸው ብለዋል። በይፋ የሚታወቁና የተደበቁ ከምድር በላይና ከመሬት በታች እስር ቤቶች አሉ። አንዳንዶቹ እንዲያውም ግለቱ እጅግ በከበደበት ሁኔታ ሰዎች የሚቆዩባቸው የብረት ኮንቴነሮች አሏቸው ሲሉም አክለዋል። ሰቆቃ እንደሚፈጸምባቸውም ይናገራሉ። አድማጮች፣ የምርማሪ ኮሚሽኑ ሊቀመንበር ማይክ ስሚዝ ባለፈው ሳምንት ሰኞ በተባበሩት መንግስታት የሰብአዊ መብቶች 28ኛው ጉባኤ ላይ ያቀረቡትን ቀዳሚ ሪፖርት እዚህ ላይ ልግታና ከባልደረባቸው ቪክቶር ዳንኳ ጋር በቪኦኤ ያደረጉትን አጭር ቆይታ ልመልከት። ያወያየቻቸው ሚኒያ ፈርቂ ናት። ሪፖርታችሁን ለማጠናከር በአካል ኤርትራ ሄዳችሁ ማየት እንዳልቻላችሁ ገልጻችኋል። ታዲያ በውጭ የሚኖሩ ኤርትራውያን ስደተኞችንና ጥገኝነት ፈላጊዎችን ብቻ በማነጋገር የምታቀርቡት ሪፖርት ምን ያህል ታማኝነት ይኖረዋል ትላላችሁ? የሚል ጥያቄ ሰንዝራለች ሚኒያ። ሊቀመንበሩ ማይክ ስሚዝ ይመልሳሉ። በጣም ጥሩ ጥያቄ ነው። እንዳልኩት ብዙ ሰዎችን አነጋግረናል። ከአራት መቶ በላይ የሚሆኑ ኤርትራውያን ጋር ቃለ ምልልስ አካሂደናል። እርግጥ ጥቃቅን ልዩነቶች ይኖራሉ። ሰዎች የደረሱባቸውን ችግሮች በሚያስረዱበት ጊዜ ስሜታዊ ሊሆኑ ይችላሉ። ታሪካቸውን በሚናገሩበት ጊዜ ያገኘናቸውን መረጃዎች በሌላ መንገድ እናጣራለን። ከዚያም ያገኘናቸውን መረጃዎች በሙሉ በተለይም ታማኝነት ይኖራቸዋል የምንላቸውን በአንድ ወገን እናደርጋቸዋለን። በተለያዩ አገሮች የሚኖሩ ኤርትራውያን በአንድ ጉዳይ ላይ ተመሳሳይ ትረካ ካላቸውና ልምዶቻቸው ተመሳሳይነት ካለው እንዲሁም ከተደጋገመ አሳማኝ ሊሆን ይችላል። ሚኒያ ለሌላው በኤርትራ የሰባዊ መብቶች አያያዝ ምርማሪ ኮሚሽን ባልደረባ ለቪክቶር ዳንኳ ያቀረበችላቸው ጥያቄ ደግሞ ሪፖርታችሁን ቀላልና ታማኝ ለማድረግ በዳያስፖራው ላይ ከመተማመን ለምን ወደ ኤርትራ ሄዳችሁ ህዝቡን አላነጋገራችሁም? የሚል ነበር። ዳንኳ ይመልሳሉ። ወደ ኤርትራ መሄዱን እንወድ ነበር። ገብተንም ከዜጎች ከራሳቸው መረጃ ብናገኝ ጥሩ ነበር። ሆኖም አገሪቱ ውስጥ ገብተን ለመስራት ለመንግሥቱ ያቀረብነው ጥያቄ አዎንታዊ ምላሽ አላገኘም። በመሆኑም የቀረን አማራጭ ከኤርትራ ወጥተው በውጭ አገሮች የሚኖሩትን ሰዎች ማነጋገር ነው በዚሁ መሠረት በስዊዘርላንድ በኢጣሊያ በጀርመን በስዊድን በኢትዮጵያና በጅቡቲ ያገኘናቸውን ኤርትራውያን ማነጋገር ነው አሁን ደግሞ እዚህ በዩናይትድ ስቴትስ እንገኛለን የኤርትራን ጉዳይ እንዲመረምር በዓለሙ ድርጅት የሰብአዊ መብቶች ጉባኤ የተቋቋመው ቡድን ሀገሪቱ ነጻነቷን ከተጎናጸፈች ወዲህ ተፈጽመዋል የተባሉ ብዛት ያላቸውን ጥሰቶች ጉዳይ ይመረምራል ይህ የአሁኑ ጊዜያዊ ሪፖርቱ ሲሆን አጠቃላዩን የመጨረሻ የጽሑፍ ሪፖርቱን በያዝነው ዓመት 2007 ሰኔ ለሰብአዊ መብቶች ምክር ቤቱ ያቀርባል ተብሎ ይጠበቃል። ለማንኛውም የኤርትራው አምባሳደር ተስፋ ሚካኤል ጌርሃቱ በወቅቱ ለ28ኛው የሰብአዊ መብቶች ጉባኤ በመንግሥታቸው ላይ ለቀረቡ የመብት ጥሰቶች ክስ መልስ ሰጥተዋል። በቃል የቀረበው የክስ ሪፖርት የሚመለከተውን ሀገር ያላማከረ በመሆኑ ከጥቅሙ ይልቅ ጉዳቱ ያመዝናል ብለዋል አምባሳደር ተስፋ ሚካኤል በማከልም ኤርትራ ውስጥ በጅምላ ሆን ተብሎ የሚፈጸም የሰብዓዊ መብቶች ጥሰት የለም። የሚቀርቡት ክሶች ከፖለቲካ ጋር የተያያዙ ናቸው። ኤርትራ ቃል በመግባት ብቻ ሳይሆን በተግባርም ከሰብዓዊ መብቶች ኮሚሽንና ሌሎች የመብት ጥበቃ ድርጅቶች ጋር ትብብሯን አሳይታለች በማለትም አብራርተዋል። አጣሪ ቡድን አስተማማኝ ባልሆነ ማረጋገጫ በሌለውና በስሜታዊነት በቀረበ መረጃ ላይ በመተማመኑም የሉካም ቡድናቸውን እንዳሳዘነ አምባሳደሩ ተናግረዋል። እንደ ኢትዮጵያና ጅቡቲ ባሉ ከኤርትራ ጋር ጸብ ፈላጊ ሀገሮች ላይ መተማመንና መተባበር ደግሞ ተቀባይነት የሌለው ብቻ ሳይሆን የዓለሙን ድርጅት መርሆዎች ይጥሳል ብለዋል። በዚህ መልክ የሚቀርቡ ሪፖርቶችም ትክክለኛ ስለማይሆኑና ምክር ቤቱን ስለሚያሳስቱ ውድቅ ሊደረጉ ይገባል ሲሉም የኤርትራው አምባሳደር ተስፋ ሚካኤል ጌራቱ ለ28ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ምላሽ ሰጥተዋል። ከምሽቱ 3 ሰዓት ከ23 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ኬንያ ውስጥ ተስፋፍተዋል ያሉትን ሴቶችን የመድፈር አድራጎት የተቃወሙና ለፍትህ ጥሪ ያሰሙ ዜጎች ዛሬ ዋና ከተማይቱ ናይሮቢ ሰላማዊ ሰልፍ አካሂደዋል። ከስፍራው ጌብ ጀስሎ ያደረሰንን ዘገባ ሰለሞን አባተ ያቀርበዋል። ይህ የምትሰሙት ድምፅ አንድ ስድሳ የሚሆኑ የኬንያ የመብቶች ተሟጋቾች ዛሬ አደባባይ ወጥተው ያስተጋቡትን ጩኸት ነው። በሀገሪቱ ጠቅላይ ፍርድ ቤት ደጃፍ ላይ ቆመው ጮኸዋል። በፖሊስ ጠቅላይ እዙ ደጃፍ ላይ ቆመው ጮኸዋል። ማባበል አንፈልግም፣ ሰበብ አስባብ አንፈልግም፣ ፍትህ እንሻለን። የኬንያ ፓርላማ አባሉ ጌዴዮን ሙዊቲ ኢሬያ አንዲት ሰሞኑን ስለ ሥራ ጉዳይ ለመነጋገር ወደ ግል ቢሮቸው ሄዳ የነበረችን ሴት ደብድበዋል፣ ደፍረዋል ተብሎ ክስ ተመስርቶባቸዋል። ይህችው ሴት ከመደፈሯ ቀደም ሲል የኤችአይቪ ምርመራ እንድታደርግ መገደዷም ተነግሯል። ውንጀላዎቹን አለመፈጸማቸውን የሚናገሩት እንደ ራሴ ኢሬያ ግን የታሪኩን ይዘትና አካሄድ በተደጋጋሚ ሲቀያየሩ ወይም በሌላ ቃል ሲቀላምዱ ተይዘዋል ተብሎ ተዘግቦባቸዋል። መጀመሪያ ይህችን ሴት አላውቃትም አሉ። በሌላ ጊዜ ደግሞ አንድ የእርሳቸው ሀብት በሆነ ክለብ ውስጥ አብረዋቸው እንደነበሩ ተናገሩ። በእርግጥ ክስ ገና አልተመሰረተባቸውም። የኬንያ የሰብአዊ መብቶች ኮሚሽን ዋና ዳይሬክተር አትሳንጎ ቼሶኒ ይህንን እንደ ራሴ ኢሪያ አድርገውታል የተባለውንና ሌሎችን በሀገሪቱ ውስጥ መንሰራፋታቸው የሚነገር የፆታ ጥቃቶችን እያወገዙ መግለጫ ሰጥተዋል። በኃላፊነትና በስልጣን ቦታዎች ላይ ያሉ ሰዎች የሚያደርሷቸው የፆታ ጥቃቶች የሰው ቁጣ ቀዝቀዝ ሲል ተደፋፍነው ወይም ተድበስብሰው እንዲጠፉ ነው የሚደረገው። በኬንያ ፓርላማ አባላት ላይ የሚሰማው የጾታ ጥቃቶችን የማድረስ ሮሮ አሁን የመጨረሻው የእንደራሴ ኢሪያ ጉዳይ ሆነ እንጂ እጅግ የበዛና ለረጅም ጊዜ የቆየ ነው። አንዲት ፍራንሲዝ ዋይቲቱ ለሚባሉት እንደራሴ በጸሐፊነት ትሠራ የነበረች ሴት የዋይቲቱን የማሽኮርመምና ጠጋ ጠጋ የማለት ወይም የመዳፈር ሙከራ በመጋፋቷ ምክንያት ባለፈው የካቲት ከስራ ተባራለች። አንድ ሌላም ገዘፍ ያለ ታሪክ አለ። ባለፈው ሳምንት እንደ ራሴዎቹ ፕሬዚደንቱን ተከትለው ለጉብኝት ጃፓን ይሄዳሉ። አንዱ ወንድ እንደ ራሴ ታዲያ አብረዋቸው የነበሩ ባልደረባቸውን ሌላ ሴት እንደ ራሴ እንዲሁ ጠጋ ጠጋ ጎሸም ጎሸም ሲያደርጉ ሴቲቱ ተቆጥተው ተዳፋሪውን እንደ ራሴ በማባረራቸው ምክንያት እኛኛውም ቆጣሉና ጥቅመቢስ ብለዋቸው እንደሄዱ ተናግረዋል። ዛሬ ለወጡት ተሟጋች ተቃዋሚዎች የኬንያ ሴት እንደ ራሴዎች ኅብረት ሊቀመንበር ሲሲሊም ባሪሬ ንግግር አድርገዋል። በጾታ ላይ የሚፈጸም ጥቃትን ለመከላከልና ለመፋረድ ሲባል የወጡት ሕጎች ያለ መቋረጥና ያለ አመሳሶ ተፈጻሚ ሊሆኑ ይገባል ብለዋልም። ባሪሬ ሕጉ ስራ ላይ ሲውል አጥፊው እንደ ራሴ ነው አይደለም ሊባል አይገባም። እኛ ተመርጠን ፓርላማ ውስጥ የምንገኘው ህጉ በተጻፈው መሰረት መፈጸሙን ለማረጋገጥ ነው። በሴቶች ላይም ይሁን በማንም ላይ ጥፋት ያደረሰ ሳይቀጣ አለመቅረቱን ለማረጋገጥ እኮ ነው እዚህ ያለ ነው። ዛሬ ደግሞ በአጋጣሚ የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ሀገራቸው አሁን የምትገኝበትን ሁኔታ የሚያብራራ ሪፖርት የያዘ ንግግር ለህዝባቸው አድርገዋል። ኬንያታ በዚሁ ንግግራቸው ላይ ሰሞኑን በሀገሪቱ ውስጥ ጥቂት ነውጥን የፈጠሩ የእንደራሴዎቻችን ብልሹ ምግባሮች ሲሉ ተናግረዋል። ፓርላማው ክብሩንና ዝናውን መልሶ መጎናጸፍ የሚችልበትን ሁኔታ አባላቱ ፈጥነው እንዲሹና እንዲመክሩ ፕሬዚደንት ኬንያታ አሳስበዋል። በቴራን የሚደገፉት የሺያ ሁቲ ሽምቅ ተዋጊዎች እያየሉ ከሄዱ የመን በኢራን ቁጥጥር ስር ልትውል ትችላለች ሲሉ የየመኑ የውጭ ጉዳይ ሚኒስቴር አስጠነቀቁ። ሽምቅ ተዋጊዎቹ ትናንት ረቡዕ እንቅስቃሴያቸውን አደን የሚገኘውን የፕሬዚዳንቱን የመጨረሻ ምሽግ ለመያዝ መቃረባቸውን ተከትሎ ዛሬ ማለዳ ሳዑዲ አረቢያ የአየር ጥቃት ሰንዝራለች። የየመንን ለመቆጣጠር የሚንቀሳቀሱ የተለያዩ ኃይሎች መታየታቸው እንዳለ ሆኖ፣ ዝላቲካ ሆ ባደረሰችው ዘገባ የሽብር ቡድኖች እንቅስቃሴ በስጋቱ መባባስ ተጨማሪ ኃይል ሆኗል ብላለች። አዲሱ አበበ ዝርዝሩን ይዟል። የሁጢ ሽምቅ ተዋጊዎች የየመንን ዋና ከተማ ሳንአን እና ማዕከላዊቷን የታይዝ ከተማ ከተቆጣጠሩ በኋላ አሁን ደግሞ ወደ ኤደን እያመሩ ናቸው። የውጭ ጉዳይ ሚኒስትሩ ራያድ ሐሲን ከግብፅ ባስተላለፉት ማሳሰቢያ የመጨረሻ ምሽጋቸውን ጥለው ለሸሹት ፕሬዚዳንት ማንሱር ሃዲ ዓለም አቀፉ ማኅበረሰብ ድጋፉን እንዳይነሳቸው ተማጽነዋል። የየመን ጠላቶች ህውጤዎች ብቻ አይደሉም የሚሉት ሚስተር ያሲን የቀድሞ ፕሬዚዳንት አብዱላ ሳላህ፣ ኢራን እንዲሁም ጊዜ ራሱ ጠላቶች ሆነዋል ነው ያሉት። በአፋጣኝ የሚደረግ ጣልቃ ገብነት የመንን ከእርስ በርስ ጦርነት ወይም በኢራን ከመወሰድ እንደሚያድን ውጭ ጉዳይ ሚኒስትሩ አመልክተው አሁን በቀላሉ ሊደረግ የሚችለው ጣልቃ ገብነት ከዘገየ በኢራን ከተወሰደና የኢራን ግዛት ከሆነች በኋላ ሁኔታውን ለመቀየር እጅግ አስቸጋሪ መሆኑን ጠቁመዋል። እምብዛም የመላው የመን ድጋፍ የሌላቸው የሺያ ሁቲ ሽምቅ ተዋጊዎች የሚገኙት በአገሪቱ ሰሜናዊ ክፍል ነው። እንቅስቃሴያቸውም እዚያው የመን ውስጥ በሚገኙት በተለይ በሱኒ ሙስሊሞች ጎሳና ሱኒዎች በሚበዙባት በሳኡዲ አረቢያ ውስጥ ስጋትን ፈጥሯል። በኢራን መደገፋቸውና መታጠቃቸውም መላዋን አገር ለመቆጣጠር ኢላማ ሆኗቸዋል። ከአልቃይዳ ጋር ግንኙነት ያላቸው የየመን ጂሃዲስቶች ደግሞ አረማውያን ናቸው፣ በማለት አለመረጋጋቱን ለራሳቸው የተጽዕኖ መፍጠሪያ አድርገው ሊጠቀሙበት ይሞክራሉ። እነዚህ ከየመን ውጭ ሆነው ጥቃት ማድረስ የሚፈልጉ ሽብርተኞች ናቸው። የእኛም ትኩረት ይኸው ነው። ምንም እንኳ የመን ውስጥ የሚገኙትን ቀሪ ኃይሎቻችንን ብናስወጣም እንዳትሳሳቱ ዩናይትድ ስቴትስ በየትኛውም የዓለም ክፍል በሚገኙ ሽብርተኞች ላይ የምታካሂደው ወታደራዊ እርምጃ እንደተጠበቀ ነው። ይህ በእንዲህ እንዳለ ባለፈው ሳምንት በሁለት የየመን መስጂዶች ላይ የደረሰውንና ቢያንስ 137 ሰዎች የሞቱበትን ፈንጂ ያደረስኩት እኔ ነኝ ሲል ራሱን እስላማዊ መንግሥት ሲል የሚጠራው አይሲስ አስታውቋል። ፕሬዚዳንት ሃዲ ከሥልጣን መወገዳቸው በክልሉ ያለውን የሽብርተኛነት እንቅስቃሴ በመዋጋት ረገድ ምዕራባውያንን አንድ አጋዥ ኃይል ያሳጣቸዋል። ሁኔታው ከቁጥጥር ውጪ ከመሆኑ በፊት ግን ከስምምነት ላይ ለመድረስ የሚያስችል አንድ ዓለም አቀፍ ድርድር በመካሄድ ላይ እንደሆነ ታውቋል። በየመኑ ሽግግር ወቅት የሑቲዎች እንቅስቃሴ በቋሚነት ቸል ተብለው ቆይቷል። በቅርቡ የተወሰዱት እርምጃዎችም ሽምቅ ተዋጊዎቹ ሰንዓን ከተቆጣጠሩ ወዲህ በመጨረሻ ካሉት ተከታታይ አመጾች በቀር ጠቅላላ መንግስታዊ ተቋማቱን በቁጥጥር ሥር አውለዋል። ኤደን ለቀይ ባህር መግቢያ በር የሆነች የወደብ ከተማ ነች። ወደ ሌላው ቀይ ባህርና በሰሜን ወደሚገኘው ሱፅ ካናል የሚያልፉ በብዙ ሺዎች የሚቆጠሩ መርከቦችም ይስተናገዱባታል። ሳዑዲ አረቢያ ትናንት ረቡዕ በሁጤ ሽምቅ ተዋጊዎች ላይ ይዞታዎች የአየር ጥቃት በማካሄዷ የሰላማዊ ድርድሩ ተስፋ ሰጭነት አስተማማኝ አይመስልም። አድማጮች፣ የዜናና የዘገባዎቹን ክፍለ ጊዜ አጠናቀናል። አሁን ከእናንተ ከአድማጮቻችን ወዳገኘናቸው አስተያየቶችን እንዞራለን። ምናምን አደራሽ ዜዎች እንደምን ዋላችሁ? ደህና ናችሁ? እኔ የማሳስበው አሁን ምርጫው አንድ ወር ተ ምናምን ቀርቶታል የሀገራችን ምርጫ ሰው ከመጥፋቱ በፊት ሰው ከመገደሉ በፊት ሕጻናቶች በመንገድ ላይ ከመሞታቸው በፊት አገራችን ተመተዋኳ በፊት እባካችሁ ሰላም እንዲወርድ እባካችሁ ስራ እግዚአብሔር ብላችሁ በዚህ ቤትም ተናግሬያለሁ። ጳጳሳት፣ ቀሳውስ ሆነው ታቦተ ህጉን ይዘው ሰላም እንዲወርድ ባለስልጣኖችንም ሆነ ተቃዋሚዎችንም ሆነ ገንዝተው ወደ እርቅ ሰላም ወደ ሰላም እንዲያመጧቸው እባካችሁን አቅርቡልኝ። እስከ ዘጠና ሰባት እስከ ዘጠና ስምንት ጥር ድረስ የተጨፈጨውን ሰው አይተናል። እባካችሁ ስለዋው እግዚአብሔር ብያቸዋለሁ አቅርቡልኝ ታቦትን መስቀልን አውጥተው ገዝተው ሰላም እንዲያወርዱ እባካችሁ ባካችሁ አቅርቡልኝ ስለዋው እግዚአብሔር። አመሰግናል ል ሀገራችንን እግዚአብሔር ይጠብቅልኝ። ጸረ ቴሌቪዥዎች ፕሮፌሰር በየነ ጴጥሮስ በኢትዮጵያና በግብጽ መሪዎች መካከል ስለ አባይ ወንዝ የተፈራረሙትን የመርህ ስምምነቶችን በተመለከተ የሰጡትን አስተያየት ሰምቼ ያለሁኝ። ፕሮፌሰር በየነ ብዙ ጊዜ በጣም ያስገርሙኛል። አስተያየታቸው ኃላፊነት የተሞላ የተመጠነ በሰለጠነው ዓለም የምንሰማውን የተቃዋሚዎችን አይነት ያዘለ ከስሜት እየነጻ ሆኖ ስለማገኘው ደስ ይለኛል። የእሳቸው የተቃውሞ አስተያየት ስጋታቸውን ገልጸዋል። ይሄ ደግሞ ተገቢ ነው። ተቃዋሚ ፓርቲን የሚመራ ግለሰብ ይህንን ማለቱ ትክክለኛና አግባብ ያለው ነው። መቼ ነው አንድ ቁም ነገር የሚናገረው? ጴጥሮስ በየኔ በዚህ እድሜ ዝረዝሮ ወደ ራሱ ፖለቲካ ዘረው

ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ሌሎቻችሁም አስተያየታለን ካላችሁ በተዘዋሪው የስልክ መስመራችን በመደወል መልእክታችሁ እንድታኖሩ እናበረታታለን። የስልክ ቁጥሩም 2022059942 ነው። የአሜሪካ ድምፅ መሆኑን ስትሰሙ 14 ቁጥርን ጫን ማለት ነው። መልካም እንግዲያውስ፣ የኢሜይል አድራሻችንም እንስጣችሁ። ሆናት ቪኦኤ ኒውስ ዶት ኮም፣ ቪኦኤ ኒውስ አንድ ቃል ነው። በሞባይል ስልካችሁ ደግሞ ቪኦኤን አፑን ዳውንሎድ በማድረግ ዝግጅቶቻችንን በፈለጋችሁት ሰዓት፣ አንዳንዴም ያለ ኢንተርኔት አገልግሎት ዳውንሎድ ከተደረገ መኮምኮም ማዳመጥ ትችላላችሁ። በፌስቡክ ና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን። አድማጮቻችን ቆንጅታ። አንዳንድ አድማጮቻችን በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ላይ ገብተው ዝግጅቶቻችንን መከታተል እንዳቃታቸው ገልጸውልናል። ወይም ያለፉ ዝግጅቶች በተለይ ያለፉ አሁን በቀጥታ የሶስት ሰዓቱንም ሆነ ከምሽቱ አንድ ሰዓት የምናሰራጨውን አሁን እየተጫወተ ነው የሚል መደብ አለ። በዛ የቀጥታውን ስርጭት ማዳመጥ ይችላሉ እስከ ነገ ለ24 ሰዓት የሚቆይ ነው። ይሄ ዋናው ግን የቆዩ ስርጭቶችን በነጭ መደብ እዚሁ በጥቁር መደብ ሆነው በነጭ የተጻፉ ነው የምገልጻቸው። አድማጮቻችን በቀኝ በኩል ያገኙታል። ድረገጻችን ላይ መጪ ስርጭቶችን የሶስት ሰዓቱንም ሆነ የአንድ ሰዓቱን ክምችት የሚላለ በዛ ገብተው ያለፏቸውን ዝግጅቶች መስማት ይችላሉ። አርካይቭ ለሚለው ነው፣ አርካይቭ የሆኑት የቆዩት ማለት ነው። አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን የምሽቱ ስርጭታችን ወደ ሁለተኛው አጋማሽ ሲሸጋገር ባህልና ማህበረሰብ ይሆናል ተከታዩ تسعه وتسعه وتسعه يا وتسعه وتسعه وتسعه አንድ ትውልድ አርመንያዊ ኢትዮጵያዊ ሙዚቀኛን ይዘናል። በአዲስ አበባ ከተማ ያየው ሰው ወይ መንገድ የጠፋበት ቱሪስት ወይም ደግሞ የዓለም አቀፍ የልማት እርዳታ ሰራተኛ ሊመስለው ይችላል። ትውልዱ እድገቱ የሙዚቃ ሥራውና ነፍስያው ኢትዮጵያዊ ነው፣ የአርመን ባህሉንና ታሪኩን አጥብቆ የያዘ ወጣት። እኔ ብዙ ከማውራቴ በፊት ታዲያ ጥቂት ከዜማው ላሰማችሁና ራሱ ለምን አይነግረንም? በልቤያ አንቺን ይዤ በእጄ ምናምን ውን በልቤያ አንቺን ይዤ። ጤና ይስጥልኝ እንደምናመሻችሁ ልበል። እንግዲህ ቫሄ ቲልቢያን እባላለሁ። እዚሁ ከአዲስ አበባ ከእናንተ ጋር ትንሽ ቆይታ ለማድረግ ተዘጋጅተናል። እንግዲህ እንደምን ናቸው? ጤና ይስጥልኝ። በጣም እናመሰግናለን ቫሄ። እንግዲህ በቅርቡ ለዩሮቪዥን የሙዚቃ ሽልማት በጣም የተከበረ የአውሮፓ ግራሚ አይነት ነው ይሄ ሽልማት፣ ለዛ ታጭታችኋል እና ጂኖሎጂ ከሚባል ቡድን ጋር ነው። እስኪ ስለ ዜማው ጥቂት ንገረን እና ስለ አስተዳደግህ እንመጣበታለን። እንግዲህ የዩሮቪዥን የሙዚቃ ኮምፒቲሽን ከብዙ አመታት እንግዲህ እስካሁን ድረስ ከአርባ በላይ የአውሮፓ አገሮች ይሳተፉበታል። አርመን ሀገር ራሷ አርሜኒያ ራሷ ትንሽ አመት ይሆናል መሳተፍ ከጀመረች የአሁኑ አመት የነሱ ምርጫ ደግሞ ምንድን ነበር? አርመናዊዎች ውጭ የሚኖሩ ወይ የአርመን ትውልድ ያለባቸው ግን ውጭ ውጭ ሀገር የሚኖሩ እነሱንም እያሳተፉ ቡድኑ አሁን እንግዲህ ስድስት ድምፃዊ ነው ያለበት። እኔ ከኢትዮጵያ እንግዲህ አፍሪካን ወክዬ ከአውሮፓ አንድ ድምፃዊ አለ፣ ከፈረንሳይ ከአሜሪካን ሀገር አንድ አለች፣ ከጃፓን ውስጥ የምትኖር አርመናዊ ብዙ ዓመት ጃፓን ውስጥ የኖረች ማለት ነው። በአባቷ አርመን በእናቷ ጃፓን ናት። አንዲት ደግሞ ከአውስትራሊያ ያለች እሷም በእናቷ በኩል አርመን አባቷ አውስትራሊያዊ የሆነ እንሳተፍበታለን እንግዲህ የስድስተኛው ደግሞ ድምፃዊት እዛው ከአርመን ሀገር ነው የተመረጠችው ስድስት ሆነን ጂኒኦሎጂ የሚል የቡድን ስም ተሰይሞ አርመን ሀገርን ወክለን እንግዲህ እንሳተፋለን፣ እዚህ የሙዚቃ ውድድር ላይ በጣም ነው ደስ ያለኝ። እኔ እንግዲህ እግዚአብሔር ካሳካልኝ በጣም ደስ ይለኛል ብዬ ነበረ። በዛው ደብዳቤ መጥቶ የአፍሪካን የምትወክል አንተ ነህና እንኳን ደስ ያለህ የሚል ደብዳቤ መጣ። በዛው እንግዲህ እየቀጠልን ነው ያለ ነው ሙዚቃው። መልካም ወደ ዜማው ታዲያ ዜማውን ለምን አናሰማቸውም ለአድማጮቻችን? ደስ ይለኛል እንስማውስ ይ ቫሄ፣ ቆየት ብለን እናስደምጣቸዋለን። ለአድማጮቻችንም ያንተንም ድምፅ እንግዲህ የተረሱ ታሪኮችን መለስ ብሎ የሚያስታውስ ኑሮ፣ ህይወት እንደምትቀጥል ለሁሉም ሰው ሐሳብ የሚጥል ነው ዛሬን ስንኖር የትናንትን ጥላ ድባብ እናስታውስ፣ የሚል መልእክትም የሚያሳልፍ ነው። ይህ ዜማ ፌስት ሻዶው የሚለው ፌስ ኦፍ ደ ሻዶ ቫሄ እንግዲህ እስቲ ስለዚህ ዜማ ጥቂት በለን። እዛው አርሜን ሀገር ነው የተጻፈው። ኮምፖዘራችን አርሜን ማርዲሮሲያን ይባላል። በጣም የታወቀ ሙዚቃ አቀናባሪ ነው። እዛው የሬቫን ነው የሚኖረው የአርመናገር ዋና ከተማ። ግጥምም ራሱ የተጻፈው እዛው ባለች ኢና የምትባል እሷም፣ መናዊት ናት፣ እዛው የምትኖር እና ለእኛ መግለጽ የምንፈልገው ነገር አሁን ቅድም እንዳልከው በጣም የድሮን ነገር በማስታወስ እና ወደፊት በመሄድ መጥፎውን እንዳይደገም ጥሩን ደግሞ እየደገምን እያለ የድሮን በትዝታ እንድንኖር እና ያው በዛው እንደ በመቀጠል ነው። ዶንዲናየም የሚል ፓርት አለው እንትን ሙዚቃው እና በሱ የእኛ ፍቅርንም ደስታንም እምቢ ሳንለው እንኑር በማለት ነው እንግዲህ ሙዚቃው በዛ ነው የተሰራው። ሜ አስራ ዘጠኝ ላይ በፈረንጆች አቆጣጠር ሴሚ ፋይናሉ አለ ቪየና ከተማ አውስትሪያ ውስጥ ነው ላይቭ የሚዘፈነው ማለት ነው። ከዛ ደግሞ እግዚአብሔር ተፈቀደ ግን ወደ ፋይነል ገብተ ሜ ሀያ ሶስት ላይ ፋይናሉ ይካሄዳል። እዛ ላይም ላይቭ የሚዘፈን አለ። ከዛ በኋላ ደግሞ በቦት ምርጫ ይሰጣል። አውሮፓ ውስጥ የሚኖር ሰው በሙሉ ማድረግ ይችላል ማለት ነው። መልካም ቫሄ እንግዲህ አስቀድሜ አንድ ነገር ስል ነበረ ቫሄን አዲስ አበባ መንገድ ላይ ያየው ሰው ወይ መንገድ የጠፋበት ቱሪስት፣ ወይ ደግሞ የእርዳታ ሰራተኛ ሊመስል ይችላል። ግን አስተዳደጉ ሌላ ነው፣ ልቡ ሌላ ነው ስል ነበር። እስቲ ንገርን የት ሰፈር ነው ያደግከው? ስለ ራስህ እስኪ ጥቂት ግለጽልን፣ ስለ ቤተሰብህ። ሰው ልጅ ያደግኩት አሁንም የምኖረው ውቤ በረሃ ነው። እንግዲህ የድሮ አዲስ አበባ ማለት ነው። እዛውን ን ያለ ነው እንዳልከው፣ ያው ሰው ሲያይ የመጀመሪያ አስተያየቱ የውጭ ሀገር ሰው ነው ነው የሚለው። ያው በእንግሊዝኛ ያዋሩኋል አማርኛ ስታወራ ይደነግጥ ሰው አለ። ያው ደስ ይላል እና የታሪኬን በመግለጽ አስረዳቸዋለሁ። ብዙ ሰው ምናዊነህ ሲሉኝ እኔ ኢትዮጵያዊ ነኝ ግን አያት አትመስልም ይሉኛል። ያው የቆዳ ንጣት ደግሞ ስላለ ትንሽ እሱ መስላ የአዲስ አበባ ፀሐይ አላጠየመውም እንዴ? ገና ነው፣ ገና ነው፣ ገና ነው። እና በሱ እንግዲህ ያው ታሪኬንም ለመግለጽ ከጥንት እዚህ የመጣን በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን እንግዲህ የእናቴም ቅድም አያት የእናቴም አያት የኔ ቅድም አያት ነው እዚህ የተወለደችው። እና ሙዚቃህም ላይ የምታሳልፋቸው መልእክቶች እነሱ ናቸው። እስኪ አንድ ሙዚቃህን ላሰማና ለአድማጮቻችን ተመልሰን አርመን ትውልድ ያላቸው ኢትዮጵያውያንን ታሪክ ጥቂት ታካፍለናለን። ለነገሩ ዜማህም በዛው ከዛው ከእሱ ጋር የተያያዘ በመሆኑ በጣም ከቫሄ ጋር ያደረግነውን ቆይታ በሚቀጥለው ሳምንት እናቀርባለን። ዝግጅት ነበረ። አመሰግናለሁ ቆንጅት። አሁን ወደ ተፈጥሮ አካባቢ ዝግጅት ነው የምናልፈው። ሰለሞን አባተ ነው ያዘጋጀው። ሰፋ በካልጋሪ ዩኒቨርሲቲ የምርት ሂደት ምርምር መሪ ተባባሪ ፕሮፌሰር፣ ለጊዜው በጣም አመሰግናለሁኝ። እንደምናመሽው እንደምናመሸ ሰለሞን። እኔም በጣም አመሰግናለሁ ዶክተር ጌታቸው። አሁን የደወልኩበት ምክንያት ሰሞኑን በግብጽ በኢትዮጵያ እና በሱዳን መካከል የተፈረመውን የመርሆች ስምምነትና የወጣውን መግለጫ አስመልክቶ የባለሙያ ማብራሪያ እንዲሰጡኝ ነው እና ከተፈጥሮ አካባቢ ወይም ከኢንቫይሮንመንት ባለሙያነቶ በተጨማሪ ከአባይ እና ከዚህ ከታላቁ ሕዳሴ ግድብ ግንባታም ጋር ተያይዞ አንዳንድ ክትትሎችን እንደምታደርጉ ሰምቼ ነበር እና እስቲ ምንድን ነው ተሳትፎ በዛ በኩልና የያዛችሁት እንቅስቃሴ ምን ይመስላል? እሺ መልካም ነው። የዛሬ ሁለት አመት አካባቢ ወደ ጁን ሁለት አስራ ሶስት በተለይ የህዳሴው ግድብ ከግብጽ ጋር በተያያዘ የግብጽ ሚዲያም ፖለቲከኞችም በተለያየ ሁኔታ በሚንቀሳቀሱበት ሰዓት የተወሰኑ ባለሙያዎች በብዛት በውጭ የምንገኝ በተለያየ አህጉራት የምንገኝ ለምን እኛ ያው የኢትዮጵያን ጥቅም በሚያስጠብቅ መልኩ በተለያየ መንገድ ከህግም ከኢኮኖሚም ከኢንቫይሮንመንትም ከአካባቢ ጉዳዮች ማለት ነው። እንዲሁም ከምህንድስና ጉዳይም አንጻር የተለያየ ባለሙያ በየቦታው ተበታት ነው ስላለ ተሰባስበን ለምን ድጋፍ አናደርግም? ይሄም ኢትዮጵያ ጥቅም በሚያስጠብቅ መልኩ ሆኖ ነገር ግን በጥናት እና በምርምር ላይ የተመሰረተ ድጋፍ ማድረግ አለብን በሚል የኢትዮጵያ ባለሙያዎች ድጋፍ ለአባይ በሚል የኢትዮጵያ ዓለም አቀፍ ባለሙያዎች ድጋፍ ለአባይ በሚል ወይም በእንግሊኛው ኢፕሳ በሚል አቋቁመን ኢትዮጵያን ኢንተርናሽናል ፕሮፌሽናል ቆራባ የሚል አቋቁመን እየተንቀሳቀስን ነበረ ላለፉት ሁለት ዓመታት ማለት ነው። ስለዚህ የአባይን ሁኔታ፣ የሶስቱን ሀገሮች ግንኙነትና የህዳሴ ግድብ ግንባታ ሂደትም በቅርብ ታውቃላችሁ፣ ትከታተላላችሁ ማለት ነው በትክክል ለመሆኑ፣ ይህንን ስታደርጉ ከኢትዮጵያ መንግስት ምን አይነት ምላሽ ተሰጥቷቸዋል? ምን ድጋፍ ተደርጎላችኋል? ግልጽስ ነበር ወይ ለእናንተ መንግስቱ ምንድና? አሁን በተለይኛ አስቀድሜ እንዳስቀመጥኩት ከቴክኒካል አንጻር የኢትዮጵያን ጥቅም እና ይሄ የቅርብ ከመንግስትም እና በተለይ በመንግስት ስለሆነው ከሚሰራው የባለሙያ ቡድን አገር ውስጥ ካለው ማለት ነው የግድ አብረን የመስራት ሁኔታ አለ እና ይህንንም ቅርርብ ጀምረን አንዳንድ መረጃዎች መለዋወጥ ጀምረን በዛ ደረጃ ላይ ነው ያለ ነው። እርግጥ አሁን ስምምነትን በተመለከተ አሁን ምናልባት ያንን የባለሙያዎች ቡድን ወክዬ አይደለም የምናገረው፣ በግሌ ነው። ይሁንና በመንግስት በኩል በተለይ አስቀድመው ከስምምነቱ በፊት ለምሳሌ አሁን በሶስት ቀን አራት ቀን በፊት ተደረገው በጣም ግልጽነት መኖር አለበት የሚል ግፊት ነበረ ከእኛም ከተለያዩ ሰዎች ማለት ነው። ለምንድ ነው ያው ግብጾች ብዙ ጊዜ ያው ከነበረው ታሪካዊ ሂደት አንጻር አሸልኮ የማውጣት አለ ሰነዶችን፣ ለተለያዩ ሚዲያዎች፣ ለተለያዩ የመንግስታዊ ያልሆኑ ድርጅቶች በኢትዮጵያ መንግስት በኩል ደግሞ ቢያንስ ያ መደረግ አለበት ይዘቱን ማወቅ አለብን የሚል ነበር ከተለያየ ክፍል ማለት ነው እና ልክ እንግዲህ ስምምነቱ ከወጣ በኋላም መጀመሪያ ያገኘነው ይዘት ከግብፅ ሚዲያ አህራም ኦንላይን ከሚባል ነበር እና የኢትዮጵያው እትም ወይም ቨርዥን እስኪወጣ ድረስ አንድ ቀን መቆየት ነበረብን፣ ማለት ነው ያው እና በዚህ ፍላ ምንድን ነው ይዘቱ? ምክንያቱም ለምሳሌ የግብፁ ይዘት በምናይበት ሰዓት የግድቡ ባለቤቶች በሚል በብዙ ተገልጾ ነበረ እና ይሄ አስጨናቂ ነበረ ለብዙዎቻችን። ለምንድን ነው ግድቡ የኢትዮጵያ ሆኖ እያለ የግድቡ ባለቤቶች ተብሎ የተገለጸዋልን? ግን ከአንድ ቀን በኋላ በኢትዮጵያ በኩል የወጣው ይዘት ስናየው ግን የግድቡ ባለቤት ነው የሚለው እና እንዲህ እንዲህ አይነት እንኳን የቃላት ጨዋታ የሚመስሉ ነገሮች ነገር ግን ዘላቂ አንድምታቸው ከፍተኛ ሊሆን የሚችሉ ነገሮች ነበሩ። ነው የውጫሌው ል አይነት ማለት ነው። አዎ የተስማሙበት ላይ ማለት ነው። የተስማሙበት ላይ የውጫሌው ሙል እንደዚህ በአንድ ቃል አለመግባባት የተለያዩ ትርጉሞች ነው ያንን የሚያክል ትልቅ ታሪክ የተፈጠረው። ልክ ነው። እና ከዛ ትምህርት ተወስዶ በኢትዮጵያ በኩል ያንን አይነት ቶሎ የመግለጽ እና ይዘቱን ደግሞ የማሳወቅ የመተንተን ባለሙያዎች አንጻር መደረግ አለበት የሚል እምነት አለ። የኢትዮጵያ መንግስት በዚህ ጉዳይ ላይ ግልጽነት ይጎድለዋል፣ አሁን እርሶ ካነሱት ጋር ተያይዞ ማለት ነው፣ ብለው የሚከሱት ወገኖች አሉ ከተቃዋሚዎችም ከሌሎችም ታዛቢዎች በኩል። ሁለተኛ ጉዳዩን የአንድ ፓርቲ ጉዳይ የሀገር ጉዳይ፣ የህዝብ ጉዳይ ሳይሆን የአንድ ፓርቲ ጉዳይ አድርጎ የመያዝም አዝማሚያ ያሳያል፣ ገዥው ፓርቲ ወይም በዚህ መንገድ ነው ሲጓዝ የቆየው የሚሉ አሉ። እርሶ እንዴት ነው ይህን እንደ ባለሙያ ከጎን ሆኖ እንደሚመለከት ተመራማሪ የሚያዩት ይህን ትችት? እርግጥ እኔ ያው ወደ ፖለቲካው ጉዳይ እንኳን ባልገባም ለምሳሌ የዚህ የግልጽነት ጉዳይ አሁን ከባለሙያዎች አንጻር ስንወያይ የምናየው ነገር ምንድን ነው? አንዳንድ ጊዜ ስምምነቶቹ እስኪደርሱ ድረስ ያው የስምምነቱ ክፍል ይሆናል ያው መደበቁ ማለት ነው፣ የኮንፊደንሻሊቲ የሚሉት ማለት ነው። ከዛ አንጻር ያው የሚያጋጥሙ ነገሮች አሉ። በተረፈ ግን አሁን አሁን በግሌ እንደ ባለሙያ በማይበት ሰዓት የህዳሴ ግድብ እንዳለ ከዳር እስከ ዳር ያነቃነቀ ነው። ለምሳሌ በኢትዮጵያ መንግስት በኩል አሁን በቅርቡ ወደ ግብፅ የላከውን የህዝባዊ ምንድን ነው የህዝብ ዲፕሎማሲ ቡድን በምናይበት ሰዓት ከተቃዋሚውም ከድሮ ራሱ በኃይለ ስላሴ ጊዜ ከነበሩ ባለፈው መንግስትም ከነበሩ እና ከሙያ ማህበራትም ከተለያየ አንፃር ብዙ ሰዎች ማቀፉ በጎ ሁኔታ ነበረው ብዬ አምናለሁ። እና እንደዚህ አይነት ቢቀጥል ለምሳሌ በተለያየ የተለያየ እይታ ያላቸው ሰዎች ምናልባትም በዚህ በልኩ እንዲህ መደረግ አልነበረበትም የሚሉም ሰዎች አቅፎ ቢሄድ የበለጠ በተለይ ከግብፅ አንጻር ከሱዳን አንጻር የምናየውን ተቃውሞ አገሪቱ ከህዝብ እስከ መንግስት ከተቃዋሚ እስከ ደጋፊ አንድ አይነት ድምፅ አለው የሚለውን መልእክት ማስተላለፍ ተገቢ ይመስለኛል። ዶክተር ጌታቸው፣ ሌላው ጉዳይ ምንም እንኳን የአባይ የህዳሴ ግድብ ጉዳይ ከኢነርጂ ጋር ተያይዞ እና በሌሎችም ምክንያቶች የፖለቲካም የቴክኖሎጂም ንግግር ያስነሳ እንጂ በመጀመሪያ ደረጃ አባይ ማለት የተፈጥሮ ሀብት ነው። ከተፈጥሮ ሁኔታዎች ጋር በቀጥታ የተቆራኘና የተያያዘ ነው። በዚህ የስምምነቶች ወይም የመርሆች መግለጫ ሰነድ ውስጥም በተራ ቁጥር አራት በተቀመጠው ውስጥ ውሃውን በፍትሃዊ በሆነ መንገድ መጠቀምን በሚገልጸው መርህ ውስጥ በመጀመሪያ የተቀመጠው ይሄው የተፈጥሮ ጉዳይ ነው። መልክዓ ምድራዊ መልክዓ ምድራዊና የውሃ አካላትን የውሃ አካላትን የአየር ንብረት የተፈጥሮ አካባቢ ክፍሎችና ሁሉንም የተፈጥሮ አካላት ግምት ውስጥ ባስገባ ሁኔታ እና በፍትሐዊነት መጠቀም ውሃውን የሚል ነው። የዚህ መርህ አካል ማለት ነው። እርስዎ ሲመለከቱት አባይ ወይም ህዳሴ ግድብ ከተፈጥሮ ከአካባቢው ተፈጥሮ ጋር ያለው ቁርኝት ወይም ደግሞ የተፈጥሮ ምህዳር ጋር ያለው ቁርኝት ምንድን ነው የሚመስለው? የህዳሴ ግድብ ግንባታስ እዛ ቦታ ላይ አዲስ ሀይቅ በሚፈጥርበት ጊዜ የሚያመጣው ተጨማሪ የአየር ንብረት ሁኔታ ይኖራል ወይ? እሺ፣ መልካም ነው። ይህን ጥያቄ በተለይ ከኔ የምርምርም የማስተማር መስክ አንጻር ሰፋ አድርገን ስናየው አሁን ግድቡ እዛ በመቀመጡ የሚፈጥረው በጎም በጎ ያልሆነ ተጽዕኖም ብቻ ሳይሆን ግድቡ ወደ ሀይል ማመንጨት ሲገባ የሚያመነጨው ሀይል ከአካባቢ አንጻር በጎም መጥፎ ምንድን ነው የሚለውን አንድ ላይ መመዘንን ይጠይቃል። እና ለምሳሌ በተጀመረው ጥያቄ ስናይ ግድቡ አሁን መጠኑን ስናየው ስድስት ሺህ ሜጋዋት ያመነጫል ሲባል ይህንን የሚያመነጨው በጠባብ በሆነ የመሬት ክፍል ሽፋን ነው። ይህን ለማነጻጸር ብዙ ጊዜ ያው ከጣና ጋር በማነጻጸር ይሰጣል። ከጣና ጋር ሲነጻጸር የውሃ ይዘቱ ነው ሁለት እጥፍ የሚሆነው ክምችቱ፣ የክምችት መጠኑ የክምችቱ የውሃው መጠን ነው የሚሆነው። ነገር ግን የሚሸፍነው ቦታ ግን ከጣና ከሚሸፍነው ከግማሽ አካባቢ ነው የሚሆነው። ያ ማለት ምንድን ነው? አሁን እንግዲህ አንድ ግድብ በተለይ የሃይድሮ ፓወር የምንላቸው ግድቦች የአካባቢ ተጽዕኖአቸው አንዱ የሚሸፍኑት ቦታ ስፋት ነው። አሁን የአስዋን ግድብ በምናይበት ሰዓት የህዳሴው ግድብ ከሚያመነጨው የሀይል መጠን በጣም የወረደ ማለት ምናልባት ከአንድ ሶስተኛ በታች የሆነን የሚያመነጨው አስዋን ግድብ የሸፈነው ቦታ ግን ከአዲስ አበባ ባህር ዳር የሚደርስ ቦታ ነው። አምስት መቶ ኪሎ ሜትር ማለት ነው። አምስት መቶ ሀምሳ ኪሎ ሜትር እስኩዌር ኪሎ ሜትር ነው ራሱ አይ እንዲያው በርዝመት ከለካ ነው። በስኩዌር ሜትር ደግሞ በስኩዌር ካለ ሜትር ደግሞ ካየነው ወደ አምስት ሺ ሁለት መቶ ሀምሳ ነው የሸፈነው ያ ማለት የጣና ሽፋን የቦታ ሽፋን ሁለት አካባቢ ይሆናል የአስዋን ግድብ የሸፈነው። ስለዚህ ምንድን ነው እዛ ላይ የሚቀይረው የስነ ምህዳር ተጽዕኖ፣ የሚያመጣው ተጽዕኖ በምናይበት ሰዓት የህዳሴው ግድብ እጅግ በጣም ያነሰ ነው። ይሄ እንዲያውም የኢትዮጵያው ጥናት ወይም የእኛ ቁጥሮች ትተን ግብጾች ባለሙያዎች ያጠኗቸው በምናይበት ሰዓት የህዳሴው ግድብ በግርጌ ሀገሮች ሱዳንና ደቡብ ሱዳን ወይም ደግሞ ግብጽን ጨምሮ የሚያመጣው ተጽዕኖም ሆነ ኢትዮጵያ ውስጥ የሚያመጣው ተጽዕኖ ያን ያክል እንዲያው የጎላ አይሆንም። ይህ ስንል ግን ኢትዮጵያ ማድረግ ያለባት ነገር አለ። ይህ እንዳይሆን ውይይቷ አላበቃም፣ በመጪው ሳምንት ይቀጥላል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አንድ አንጋፋ የዚምባብዌ ጋዜጠኛና የዲሞክራሲ ደጋፊ ሀራሪ አካባቢ በጠራራ ፀሐይ ላይ ከተጠለፉ ከሁለት ሳምንታት በላይ አልፏል። እስካሁን ባለው ጊዜ የገቡበት እንዳልታወቀ ባለስልጣኖች ገልጸዋል። እማኞች እንደሚሉት ኢታይ ዛማራ በአምስት ሰዎች ተጠልፎ ታርጋ በሌለው መኪና የተወሰዱት ፀጉራቸውን ይስተካከሉ በነበረበት ወቅት ነው። ሚስተር ዛማራ ለ28 ዓመታት ያህል ስልጣን ላይ የቆዩት ፕሬዚደንት ሮበርት ሙጋቤ ከስልጣን እንዲወርዱ ጥሪ የሚያቀርበው የአፍሪካ አንድነት አደባባይን ያዙ የተባለው የዲሞክራሲ ደጋፊ ቡድን መሪ ናቸው። ቡድኑ ስሙን የወሰደው በሀገሪቱ መዲና ላይ ካለው የአፍሪካ አንድነት ድርጅት አደባባይ ነው። ጋዜጠኛው ከመጠለፋቸው ሁለት ቀናት በፊት በአንድ የተቃውሞ ስብሰባ ላይ በደቡባዊ አፍሪካዊቷ ሀገር ያለውን የፖለቲካና ኢኮኖሚ ሁኔታን ለመቃወም ህዝባዊ ሰልፍ እንዲካሄድ ጥሪ አቅርበው ነበር። ዩናይትድ ስቴትስ የአውሮፓ ህብረት፣ ካናዳና ብሪታንያ እንዲሁም ዓለም አቀፍ የሰብአዊ መብት ቡድኖች የሚስተር ዛማራ መሰወር እጅግ እንዳሳሰባቸው ገልጸዋል። የዚምባብዌ መንግስትም አረመኔያዊ ተግባር በማለት ጠለፋውን አውግዟል። መንግስት ለጉዳዩ መፍትሄ እንዲፈልግ ዩናይትድ ስቴትስ ጠይቃለች። የዚምባብዌ መንግስት ያለውን አቅም ሁሉ አሰባስቦ ሚስተር ዛማራን እንዲፈልግ፣ የተጠለፉበትን ምክንያት እንዲመረምር፣ ሰብአዊ መብታቸውንም እንዲያከብር ዩናይትድ ስቴትስ ጠይቃለች። ለመናገር ነፃነት መቆምን፣ የሰላማዊ ስብሰባ መብት መከበርን በሚመለከት ዩናይትድ ስቴትስ ከሚስተር ዛማራ እና ከዚምባብዌ ህዝብ ጋር ትቆማለች። ጋዜጠኛው በሰላም ወደ ቤተሰቦቻቸውና ወዳጆቻቸው እንዲመለሱ ዩናይትድ ስቴትስ ከሌሎቹ ጋር በመሆን ጥሪ ታደርጋለች በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ ያሰናዳናቸው ስርጭቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በዕለቱ ስርጭት አዘጋጅ በትዝታ በላቸውና በሌሎቹም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና ሄኖክ ሰማ ጊዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ደህናደሩ of America